የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን አድማጮቻችን። ጋቢና በሳምንቱ ካስደመጣችሁ መሰናዶች መካከል የተወሰኑትን በድጋሚ የምንሰማበት ሰዓት ላይ ተገናኝተናል። የተመረጡ ሙዚቃዎችን የምንሰማለን። አስተናጋጃችሁ እኔ ሀብታሙ ስዩም ነኝ። የኮሮና ቫይረስ ከቻይና ደቡብ ኮሪያን ወደ መሰሉ አጎራባሽ ሀገራት ተሸጋግረዋል። ለመሆኑ በዚያ የሚኖሩ ኢትዮጵያን ራሳቸውን ለመከላከል ምን አይነት መላዎችን እየመቱ ነው? ገብረ ገብረ እግዚአብሔር ያዘጋጀውን ኤደን ገርመው በደቡብ ኮሪያ ዴጆን ከተማ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ በፔትሮ ኬሚካል የሶስተኛ ዓመት የዶክትሬት ተማሪ የሆነው ሀጎስ ብርሃነ በሽታው ዴጉ ተብሎ በሚጠራው በሌላኛዋ የደቡብ ኮሪያ ከተማ በፍጥነት እየተስፋፋ በመሆኑ አሳሳቢ ነው ብሏል። ሀጎስ የሀገሪቱ መንግሥት ደረጃ በየጊዜው እየሰጣቸው እንደሆነና እስካሁን ድረስም የተዘጋ ሱቅም ሆነ ምግብ ቤት እንደሌለና እንቅስቃሴዎችም በቀደመው መልኩ እየቀጠሉ እንደሆነ ገልጾ፣ ይሁንና ለጥንቃቄ ሲባል የትምህርት መዝገባን ጊዜ ጊዜ ያራዘሙ ዩኒቨርሲቲዎች አሉም ይላል። ኢትዮጵያውያን ሁላንን ራፈቢና ኢንፎርሜሽን ኮሚኒኬት ንገባበሪ ና ኢትዮጵያውያን በሙሉ እንገናኛለን፣ መረጃም እንለዋወጣለን። እስካሁን በበሽታው የተያዘ ሰው የለንም። ምን አይነት ጥንቃቄ ማድረግ እንዳለብን በየጊዜው መረጃ እንለዋወጣለን። ሀጎስ አሁን ባለበት ሁኔታ ምን ማድረግ እንዳለበት ባይወስንም ሁኔታዎች እየከፉ ከሄዱ ግን ወደ ሀገሩ ለመመለስ እንደሚያስብም ገልጿል። ሌላው በዩኒቨርስቲው የተማሪዎች ህብረት አስተባባሪና የአራተኛ ዓመት የኤሮስፔስ ኢንጂነሪንግ ተማሪ የሆነው ሮቤል አስረስ ደግሞ እሱ በሚማርበት ዩኒቨርሲቲ ውስጥ ስልሳ የሚሆኑ ኢትዮጵያውያን ተማሪዎች እንዳሉ ገልጾ በከተማዋ አስራ ስድስት ሰዎች በበሽታ በመያዛቸው ምክንያት ሁኔታው አስፈሪ ነው ይላል። በጣም አስፈሪ ነው። ግን ደስ የሚለው ነገር ምንድነው? ዚዚን ከተማ ውስጥ የሚገኙ ልጆች የራሳችን ህብረት አለን። መረጃዎች ሲመጡ ምን አይነት ጥንቃቄዎች ማድረግ እንዳለብን እንነጋገራለን። ወይም ደግሞ የተለያዩ አዳዲስ መረጃዎች ሲመጡ ቶሎ ቶሎ ለህብረተሰቡ ለማቅረብ እንሞክራለን። ከዛ በዘለለ ደግሞ በኮሪያ የሚገኙ የኢትዮጵያኖች ህብረት አለን። በፌስቡክ ግሩፕ አለን። እዛም ላይ ደግሞ ጠቃሚ ጠቃሚ የሆኑ መረጃዎችን፣ ሌሎች የቡድኑ አባላት አስተባባሪዎች ያቀርቡልናል። ስለዚህ በአሁኑ ሰዓት መልካም ሁኔታ ነው ያለ። ነው ምንም ኢትዮጵያ የተያዘ በሽተኛ የለም በኮሮና ምክንያት። መረጃ ለመለዋወጥ ሜሴንጀርን ጨምሮ የተለያዩ የመረጃ መተግበሪያዎችን እንደሚጠቀሙ በመግለጽ ከኤምባሲውና በኮሪያ ከሚገኙ ህብረተሰቦችም ጋር በፌስቡክ እንደሚገናኙ ገልጿል። የማስክ ጥረት በጣም አለ መሪያ አካባቢ ላይ ብዙ ሰው ስለፈራ ማስክ ገዝቶ ነበር። ብዙ ሰው ማለት ነው የማስክ ጥረት ትንሽ አለ ግን ለእኛ ብቻ ሳይሆን ለማንኛውም ኮሪያ ውስጥ ተልሶ ያለ ነገር ነው። ባት ኤምባሲ መፍትሄ የሚያገኝ ከሆነ እንደዚህ ነገሮችን ቢያግዘን መልካም ነው። ላይ በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤ የቫይረሱ መስፋፋት በየቀኑ እየጨመሩ መምጣቱን ገልጸው፣ ይሁንና የደቡብ ኮሪያ መንግስት ውጤታማ የመረጃ ልውውጥ እያደረገ በመሆኑ እሱን እየተጠቀሙ መሆናቸውን አስረድተዋል። ደቡብ ኮሪያ ውስጥ የሚኖሩ ኢትዮጵያውያን ብዛት በእርግጠኝነት መናገር ባይቻልም አምስት መቶ የሚሆኑ ተማሪዎችን ጨምሮ ወደ አንድ ሺ አንድ መቶ ኢትዮጵያውያንም አሉ ተብሎ ይታመናል ብለዋል። ቫይረሱን በተመለከተ ከኢትዮጵያ ማህበረሰብ ጋር ስላለ መረጃ ልውውጥ ተጠይቀው ሲመልሱ እንዲህ ብለዋል። ቁጥሩ እየጨመረ ሲመጣ ሁለት ነገር ነው ያደረግነው። አንደኛ በኤምባሲው የፌስቡክ ገጻችን ላይ የሀገሪቱ መረጃ የሚተላለፍባቸው ስርዓቶችን ኢትዮጵያውያኑ ነባሪዎችና ተማሪዎቻችን መንግስት የሚሰጠውን መረጃ እንዲከታተሉና የትኛውም ችግር ሲያጋጥማቸው ደግሞ ኤምባሲውን ኮንታክት እንዲያደርጉ ኤምባሲው ከጎናቸው እንደሚቆም ነው ያስታወቅ ነው። ከእሱ ቀጥለን እዚህ ያሉት የኮሚኒቲ ሀላፊዎች አሉ። ኢትዮጵያውያን ኮሚኒቲ ተማሪዎችንም ነዋሪዎች ሰዎችንም በጋራ የሚያስተባብሩ ከእነሱ ጋር መቅርበት እንሰራለን። አምባሳደር ሽፈራው ሽጉጤ በሽታው ከቁጥጥር ውጭ ከሆነ ኢትዮጵያውያንን ከደቡብ ኮሪያ ስለማስወጣት ተጠይቀው ሲመልሱ የደቡብ ኮሪያ መንግስት በጣም ጠንካራ የጤና ስርአት ስላለው ወደዚያ ይደረሳል የሚል እምነት እንደሌላቸው በመግለጽ ሁኔታው ከተፈጠረ ግን አስፈላጊውን እርምጃ በሙሉ እንወስዳለን ብለዋል። የፊት መሸፈኛ ማስክን በሚመለከትም የሀገሪቱ መንግስት በስፋት እያመረተ እያመረተና ዋጋውንም እየተቆጣጠረ በመሆኑ የተሰጋው ችግር እንደማይኖር ጠቅሰው እየተመካከርን የምንሰራ ይሆናል ብለዋል። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ከፍ ያለው ተፈራ ስቃይ ከተሞላባቸው የእስር ዓመታት በኋላ የዛሬ ሁለት ዓመት ገደማ የተለቀቀ ወጣት ነው። በእስር ዘመኑ ሁለት እግሮቹን አጥተዋል። ከፍ ያለው አሁን ላይ ቤቱ እየሞቀ ነው፣ ማዕረግም እያየ ነው ትለናለች ፀሐይ ዳምጠው። መንግስት በእስር ላይ የሚገኙ የፖለቲካ እስረኞች እንዲፈቱ ሲወስን ከእስር የተለቀቀው ከፍ ያለው ተፈራ እንደ ሌሎቹ እስረኞች እየተራመደ አልወጣም። ሁለት እግሮቹን አጥቶ በሚገፋ ጋሪ ነበር። በወቅቱ እርሱ በሰጠን ቃለ ምልልስ ስለ እግሮቹ መቆረጥ ሲናገር፣ የሶስተኛ ዓመት ትምህርቴን ጨርሼ ወለጋ ቤተሰቦቼን ለመጠየቅ መንገድ ጀመርኩ መስከረም 3 1999 ዓ ም ካደርኩበት አዲስ አበባ ካራቆሬ የምትገኘው እህቴ ቤት ወጥቼ ከጓደኞቼ ጋር ወደ አውቶቡስ ተራ መንገድ ጀመርን። አንድ ፌርማታ እንደሄድ ተኩስ ተከፈተብን። ሶስቱ ወዲያውኑ ሞቱ። እኔ አንድ እግሬ ተጎዳ። ፖሊስ ሆስፒታል ገባውና ጤነኛ እግሬ ተቆረጠ። ሁለቱም ተቆርጦ ከነ ቁስሎቼ ወደ ማዕከላዊ ተወሰርኩ ብሎን ነበር። የፌዴራል ጠቅላይ አቃቤ ክስ የተመሰረተበትና እድሜ ልክ እስራት የተፈረደበት ምክንያት ነው ብሎ በክስ ዝርዝር የቀረበው ደግሞ ከፍ ያለው ከሌሎች ግብረአበሮቹ ጋር በመሆን በራሱና በሌሎች ሰዎች ላይ አደጋ አድርሷል በሚል ነበር። ከፍ ያለው ከእድሜ ልክ ፍርዱ ላይ ለአስራ ሁለት ዓመታት ከታሰረ በኋላ በምህረት ከተለቀቀ አንድ ዓመት ከስምንት ወር ተቆጥሯል። ከፍ ያለው አሁን አዲስ የትዳር ህይወት ጀምሯል። በእርግጥ ከእስር በፊት የፍቅር ህይወት እንደነበረው ይናገራል። ትምህርት ቤት እያለው የፍቅር እንትናዎችን አላሳለፍኩም ግን እንደ ማንኛውም ተማሪ ነገ አብረን እንኖራለን ምናምን የምል አብረን አሳብ የምንቀያየር ነበረኝ። ሲታሰር የተወሰነ አንድ አመት ከአራት ወር ምናምን ጠይቃኝ ያቺ። ከዚያ በኋላ ማግማት እንዳለባት ነግሬ አገባች። ምክንያቱም እኔ መፈታት ጉዳይ በጣም ረጅም ስለሚሆንና ስለምረዝም ወይ ሊገሉኝም ስለሚችሉ ሞት ሞት ፈርዶኝ ይገላሉ ምናምን የምል ግምት ነበረኝ። ሞት ባይፈርዱብኝም ያው ያድግህ ወይም ወያኔ እስካለች ድረስ እቆያለሁ የምል ግምት ነበረኝ። ስለዚህ የእሷ ላይፍ እንዳይበላሽ እንድታገባ አግቢ ብዬ አገብኩ። እስር ቤት ሆኜ ስለ ነገ ህይወት በመልካም መንገድ እቀጥላለሁ ብዬ አስቤውም አላውቅም። ተስፋ ቆርጬ ነበር። ላልፈታም ይችላሉ የሚል ሀሳብ ነበረኝ። ያለው ከፍ ያለው ከእስር ቤት ከወጣ ወዲህ ከጎኔ ሆኖ የሚያጽናናኝ ሰው እንደሚያስፈልገኝ ተረዳው ይላል። ለእኔ ኑሮ በጣም ከባድ ነው። ብቻ መኖር አልችልም፣ ምክንያቱም የሆነ ነገር ሲወርቅ ማንሳት አልችልም። ሰፖርት የሚያደርገኝ ሰው ያስፈልገኛል ከጎን። ስለዚህ ማግባት አለብኝ፣ ምክንያቱም ቤተሰብ እርምልኬን እየተረዳኝ ሊረዱኝ ስለማይችሉ ማግባት አለብኝ ብዬ ወሰንኩ። ወይዘሮ ኢሊሊ ለልሳ የከፍ ያለ ተፈራ የትዳር አጋር ናት። ከፍ ያለ ከኢሊሊ ጋር እንዴት እንደተዋወቁ ሲያስታውስ ከኢሊሊ ጋር ልክኔ ተፈትቼ ከወራቶቹ በኋላ ኦሮሞ ነፃነት ግንባር ወደ ሀገር ሲገባ ለስራ ጉዳይ ስትሄድ አገኘኋት። ከዛ ቆይታ ቤት መጣች እና ቤት ተዋወቅ። ሰላም ልትለኝ ቤት መጣ ማለት ነው። በዛ ወቅት ነው የተዋወቅ ነው ሌለኝ ሲያት፣ ያው በጣም የተረጋጋች ምናምን ነች እና ያው የተረጋጋች ሴትም ብዙ የማታወራ እኔ ትንሽ ጨዋታ ወዳለሁ፣ ሲጫወት ምናምን ማትጋፋኝ ምናምን ሰው ፈልግ አገኘው እንደጋጣ እኔ የሚፈልጋት ሴት ያው አንደኛ መጀመሪያ ሰው ያደገ ሰው ይፈልጋል እኔ ሰው ሰው ማለት በተለይ እኛ ሀገር ውስጥ ሰው ሆኖ ማደግ ከባድ ነው። ቻሌንጁ በጣም ትልቅ ነው። ምክንያቱም ከላይ ከላይን ሲገለ ከላይ ከላይን ሲያስር ሲያሳስር በውሸት ሲመሰክርበት ምናምን እና እኛ ያሳለፍንበት የእስር ጉዟችን ወይም የኑሯችን ከሰው ላይ ተስፋ እንዲቆርጥ ያደረጋል ሂደቱ ማለት ነው። እልል ፍቅርና መተሳሰብ ከምንም በላይ ነው። ትናንት ከፍ ያለ ለኛ ብሎ ሁለት እግሩን አጥቷል። እኔ ደግሞ በፍቅር ምንም ሳይጎልበት የምችለውን ሁሉ እያደረግኩለት ከሱ ጋር በደስታ እየኖርኩኝ ነው ትላለች። ባይን ገመዳ ሳው ጅንጅራ ዴ ቡልቲ ለሴት እህቶቼ መልእክት አለኝ የምትለው ኤልሊ ሰው በሰውነቱ መከበር፣ መወደድና መፈቀር አለበት። በትዳር ሕይወት ውስጥ መተሳሰብና ለሚወዱት ሰው መስዋዕትነት መክፈልም ሊኖር ይችላል ስትል አክላለች። አቶ ከፍ ያለና ወይዘሮ ኤሌሊ አሁን የጽኑ ፍቅራቸው ፍሬ የሆነው ወንድ ልጅ ወልደው በፍቅር ጎጇቸውን እያሞቁ ይገኛሉ። ከፍ ያለው ወንድ ልጁን መሮን ካገኘ አንድ ወር ከሁለት ሳምንት ሆኖታል። ለአሜሪካ ድምፅ አህዳምጦነኝ ከአዲስ አበባ እዚህ ሳምንት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች አብይ ወይንም የፋሲካ ጾም ጀምረዋል። ለቀጣይ ሁለት ወራት ጽሞና፣ ጸሎትና ጾም የሚነግስባቸው ጊዜያትን እንደሚያሳልፉ ይጠበቃል። እንደዚህ ባለው ጊዜ በተደጋጋሚ ከሚሰሙ የሙዚቃ መሳሪያዎች አንዱ በገና ነው። ይህንን መሳሪያ ለመማር ከብቁ ባለሙያዎች መጠጋት እንደ ነገሩም ማስተማሪያ ስፍራዎችን ማሰስ ይጠይቃል። ይህንን በተወሰነ መንገድ ለመቀየር የወጠነ አንድ ወጣት በመቀጠል አስተዋውቃችኋለሁ። መሀል ላይ መሆን የለበትም። ወደ መሃል ከገባ መቃኘት አይችልም። መምህር አቤል ተስፋዬ ይባላል። ከአንጋፋ የበገና ደርዳሪዎች ጋር በመሆን የበገና አደራደር ክህሎት፣ ትውፊታዊና ሃይማኖታዊ ዳራውን እያስተማር ከመምህራ ቤል ጋር የነበረኝ አጭር ቆይታ የተጀመረው የበገና አደራደርን በዩቲዩብ መስኮት ለማስተማር እንዴት እንደተነሳሳ በመጠየቅ ነበር። በተለያየ ዓለማት ላይ ያሉ ሰዎች በገናን መማር ይፈልጋሉ። የበገና መዝሙሮችን እየሰሙ በገና እንዴት መማር እንዳለባቸው እና ምን ምን ማድረግ እንዳለባቸው ይጠይቁኝ ነበር እና በዚህ ሂደት ያለው የተሻለው እሳቤ ያው በሲዲ መስራት ነው። በሲዲ ደግሞ ለመስራት ግዴታ ተሰርቶ ተደራሽ አይሆንም። ምክንያቱም ማህበራዊ ድረገጽ ላይ ካልወጣ በስተቀር የተደራሽነቱ ብዙ ጊዜ ያጣል። ስለዚህ የተሻለው ደግሞ አማራጭ ያው ዩቲዩብ ነው እና በዛ ምክንያት በማህቶ ቲዩብ ላይ ይህንን ነገር ለህዝቡ እንዲዳረስ የማድረጉ ስራ ጀመርን ማለት ነው እና ካለው ከህዝቡ ጥያቄ የተነሳ ነው ይህን ነገር ላደርግ የቻልኩት እንግዲህ ሌላው ልዩ ነገር ደግሞ በዚህ በገና በመደርደር ጥበብ ውስጥ እጅግ ስመገናና ከሆኑት ሰዎች ጋር ማብረህ በትምህርት ውስጥ እንዲያግዙህ እያደረግክ ነው። ጋሻለሙ አጋን ማንሳት እንችላለን። በአንተና በሳቸው መካከል የእድሜ ልዩነት አለ እና ያን ልዩነት አጥብቦ አንድ ላይ እንደዚህ የተሻለ ትምህርት ለመስጠት ለማድረግ የሄድክበትን ሂደት እስቲ ዞር ብላ አስቃኝን። በመጀመሪያ ላይ ሀሳቡ ሲነሳ ትንሽ ይከብድ ነበረ። ይሄንን ሀሳብ ማንሳት በራሱ ያው ራሱን የቻለ አዲስ ሀሳብ ነው። እስከዛሬ ያልተሞከረ እስከዛሬ ያልተደረገ ነገር ነው። ያው ግጭት ይፈጥራል። ለምሳሌ አሁን እኔ ተነስቼ ከመሬት ተነስቼ ዛሬ በገናውን ኢንተርኔት ላይ ልለቀው ነው የማስተማሩን ሂደት ምናምን የሚለውን ነገር ስገልጽ ለብዙ ሰዎች ብዙ ጊዜ ያው ግራ የሚያጋባና የሆነ የማያሳምን ነበር። ግን ችግሩን አሁን ያለውን ቅድም፣ ከዚህ በፊት አሁን ያልኩን ነገር ስናገር ግን ብዙ ሰዎች የመቀበል አይነት ነገር አመጡ። በተለይ አሁን መጋቤ ስብአት አለምዋጋ በጥልቀት በረጅም ረጅም ጊዜ ነው የፈጀብን በነገራችን ላይ አንደኛ ይህን ነገር ተደራሽነቱን በተሻለ በተሻለ መልኩ ከማብቃት አንጻር እንደገና ደግሞ ይህንንም ነገር እሳቸው ድጋፍ እንዲያደርጉ ከነሱ የተማርነውን ነገር ሳይከለስ ሳይበረዝ ለማቆየት በይበልጥ ከነሱ ግርስር ሆነን ብዙ ነገር እየተመካከርን ባለው የስራ ሁኔታ ላይ በጣም ሰፖርት አድርገውኛል። በዚህ አጋጣሚ እሳቸውንም በጣም አድርጌ አመሰግናለሁ። እና እሳቸው ግን መጀመሪያ ላይ የነበራቸውን ያው ቀድም እንዳልኩ ገና እንደነገርኳቸው ትንሽ ግራ አጋብቷቸው ነበር። ዓላማው እንደገና ደግሞ ሀሳቡ ጥቅሙን ስነግራቸው ግን የዚህ እንደውም ይበልጥ እንደውም እሳቸው አንተ የእኛን ስራ ነው እየሰራህ ያለኸው አይነት ነገር ነው ብለው ያነሱትና በጣም በቅንነት በጣም በመልካም እሳቤ ነው ይህን ነገር ሰፖርት ያደረጉኝ። እና አልቆ እንደምታየው ወይም አልቆ እንደታየው አይደለም። በጣም ረጅም ጊዜ ፈጅቷል፣ ሁለት ዓመት በላይ ፈጅቷል። በነገራችን ላይ ይህንን ማስተማሪያ ለመስራት ማለት ነው። መምህር አበል፣ እንግዲህ የበገና ነገር ሲነሳ ከሃይማኖት ጋር የሚገናኝ ነገር አለ፣ ከትውፊትም ጋር የሚገናኝ ነገር አለ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ብቻ ናቸው ወይ ይህን ነገር መማር የሚገባቸው ብለው የሚጠይቁ አሉ። እንደው በአጠቃላይም በገና እኔ አሁን መማር ያለብኝ በምን ምክንያት ነው ብለው የሚያስቡ ኢትዮጵያዊ ወጣቶች ይኖራሉ። ካለው ትውፊታዊ ፋይዳ ጋር አያይዘህ እስኪ የተወሰኑ ነገሮችን በለን። በገና ያው በቅዱስ መጽሐፍ ላይ የሚገኝ መንፈሳዊ የዜማ መሳሪያ ነው፣ እና ይህን የዜማ መሳሪያ ብዙ ሰዎች እንዳልከው መማር ይፈልጋሉ። ያው ተሰጥኦ ይፈልጋል፣ የእግዚአብሔር ፍቃድ ይፈልጋል። ክለኛው የቅዱስ ዳዊት በገና ኢትዮጵያ ውስጥ ነው ያለው። ቅዱስ ዳዊት ይደረድረው የነበረውን በገና ደግሞ እኛ ነው እየደረደርን ያለነው። አሁን በአሁኑ ሰዓት ላይ ወጣቱ ፍላጎት አለው፣ ይማራል። ከዚያ ውጭ ግን ያው የእምነት ጉዳይ ላይ ግን ስንመጣ እስካሁን ድረስ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ይህንን ትምህርት እየሰጠች ያለት በባለቤትነት። ስለዚህ ያንን ይህንን በገና ለመማር ያው ግዴታ ያው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ መሆን መቻል አለበት፣ አለበለዛ ትንሽ ያስቸግራል። ከዚያ ውጪ ግን ማህበራዊ ፋይዳውንና መንፈሳዊ ፋይዳውን ስታይ በነጋሻ ለመዋጋ መዝሙር ላይ ያየነው ነገር ነው። ያ ነገር ምንድን ነው? የእነሱ መዝሙር አለማዊ ነገር ወይም ደግሞ ስለ ሀገር ጉዳይ ለምሳሌ ስለ እነ አጼ ቴዎድሮስ ተደርድሯል። ማህበራዊ ፋይዳ አለው፣ ሰዎችን ያሳርቃል። ወቅት ወቅት የነበረው ነገር ላይ እያነሳ በገናው በግጥም እየተደረገ ብዙ ይዜማል፣ ይደረደራል። ለምሳሌ አባ ግራኝ ሞተ፣ የሆዴ ወዳጅ፣ የሚያበላይን ጮማ፣ የሚያጠጣይን ጠጅ የሚል ግጥም አለ እና ያንን ስናይ ይሄ ማህበራዊ ፋይዳ ያለው ነገር ነው። ከዚያ ውጭ ደግሞ እንደነ ስለ ቅዱስ እግዚአብሔር የፈጣሪያችንን የመድኃኒታችንን የኢየሱስ ክርስቶስን ሕማም እያሰበ ደግሞ የሕማሙን ነገር የሚያነሱ እምሮች አሉ። ያንን ደግሞ ስናይ ያው መንፈሳዊ ዳራውን ያሳየናል ማለት ነው። በአጠቃላይ ደግሞ ስንጠቀልለው ደግሞ በገናን ለሰው ልጅ የአእምሮ ጤንነት ትልቅ ትልቅ ጠቃሚነት አለ። ያረጋጋል፣ ያጽናናል። በገና አንድ ሰው ሰምቶ ዝም የማይልበት ምንም ምክንያት የለም። ወጣቶች ደግሞ በዚህ ሰዓት ወጣቶች ብዙ ጊዜያቸውን አልባሌ ቦታ ላይ ከማሳለፍ በማይሆን ነገር ለምሳሌ እኔ አንድ የምቃወመው ነገር አለ። አንድ ወጣት ኢትዮጵያዊ የሀገሩን ባህል ማወቅ አለበት ብዬ የማምን ሰው ለምን ነጮቹን ስታይ በየቤታቸው ፒያኖ፣ ሳክስፎን፣ ኦርጋን ምናምን ይኖራል። እኛ ለምንድነው ወጣቶች የኢትዮጵያ ወጣቶች ግን በአሁኑ ሰዓት ያ ነው ይዞ መሄድ እንደ ቄንጥ ወይም ደግሞ እንደ ፋሽን መሆን የለበትም። በአንጻሩ ደግሞ የተሻለ የሚሆነው ወጣቱ የራሱን ባህል ለምሳሌ መሰንቆ ቢይዝ፣ ለምሳሌ በገና ቢይዝ፣ ቢማር፣ ቢደረድር፣ ይህን ነገር ቢያውቅ፣ አንደኛ በህይወቱ ይጠቀማል። ሁለተኛ ነገር ደግሞ የሀገሩን ባህል ያሳድጋል፣ ለዓለምም ያስተዋውቃል። መምህር አቤል ተስፋዬ በቀጣይ ጊዜያት መሰል የበገና ድርደራ ትምህርቶችን በዩቲዩብ ላይ ማስተማር እንደሚቀጥል አክሎ ነግሮናል። ለነበረን ምጥን ቆይታ እጅግ በጣም አመሰግናለሁ። አድማጮቻችን፣ ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። አብራችሁን ስለሆናችሁም እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው በመደመጥ ላይ ያሉ። ከሰሞኑ የህዳሴ ግድብ ድርድርን የተመለከተ የተቃውሞ ሰልፍ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ ተካሂዷል። ለሰልፍ ከወጡት መካከል ከተወሰኑት ጋር ተነጋግረን ነበር። ዶክተር አብይ እያዩ ነው። ብሔራዊ ጥቅማችንን ብሔራዊ ጥቅማችንን አሳልፈህ እንዳትሰጥ ስሜት ጥበቡ አሰፋ አባላለሁ ምኖረው ሲልቨር ስፕሪንግ ሜሪላንድ ነው። ይህ ፕሮግራም ያዘጋጀው ግሩፕ ስፖክስ ፐርሰን ነኝ። ይሄ ሰልፍ ሶስት አላማ አለው። የመጀመሪያው አላማው ኢትዮጵያኖች የአባይ ጉዳይ የኢትዮጵያ የህልውና ጉዳይ የኢትዮጵያ የህይወት ጉዳይ ስለሆነ በዚህ ጥያቄ ዙሪያ ኢትዮጵያኖች በአንድ ላይ መረባረብ እንዳለባቸው ያለምንም የፖለቲካ ዲፍረንስ ፖለቲካ ዲፍረንስም ቢኖር የሃይማኖትም የፖለቲካ ማንኛውም አይነት ዲፍረንስ ቢኖር እሱ ከዚህ በኋላ በስተጀርባ መሆን እንዳለበትና ለዚህ ሁሉም ኢትዮጵያዊ መረባረብና በአንድ ላይ መቆም እንዳለበት ለማሳሰብ ነው አንደኛው። ሁለተኛው በዚህ በአባይ ዙሪያ ያሉት ሀገሮች ተጠቃሚነታቸው ሁሉም በኩል ሁሉንም የሚያቻችል የሁሉንም ጥቅም የሚያካትት መሆን እንዳለበት ለማስረገጥ ነው። በቅርቡ በነበረው ድርድር ላይ የአሜሪካ መንግሥት የወሰደውን አድላዊ እርምጃ ልክ አለመሆኑን እና ለልማትም ለሴኩሪቲም ወደፊት ችግር ሊያመጣን ስለሚችል ኢትዮጵያ አሜሪካኖች ስለሆንን ይሄንን የአሜሪካ መንግሥት አድላዊነት ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲም በሚያመች መንገድ ይሄንን ሪዞልቭ እንዲያደርግ ለማሳሰብ ኢ ስሜ ሙሂዲን ስራጅ መሀመድ እባላለሁ። የመጣሁት ከቨርጂኒያ አሌክሳንድሪያ ነው። የዲሲ ግብረ ኃይል አባል ነኝ እና የዚህ ደግሞ የአባይ ግድብ ሰልፍ አስተባባሪ አንዱ አባል ነኝ። ወደዚህ ሰልፍ የመጣ ነው እንግዲህ ትልቁ ነገር መልክታችንን ለአሜሪካ መንግስትና ለዓለም ያለውን ሁኔታ በአባይ ዙሪያ የሚደረገውን ነገር ለማስገንዘብ ነው። የሰልፉም ትልቁ መልእክት የሆነው ኢትዮጵያ ማንም የማይደራደረው የአባይ ባለቤት ናት። እውሃችን የኛ ነው። ማንኛውንም መብት አለን ማድረግ የምንችለውን የምፈልገውን። ነገር ግን ኢትዮጵያ ትልቅ ግድብ እየሰራች ነው። የተወሰነውን ያህል ስራ ተገባዷል። ወደ ስራ ለመግባት እየተዘጋጀ ባለበት ሰዓት አንዳንድ ተጽዕኖ እየተደረገባት ነው። የሚያግድ አይነት እንቅስቃሴዎች እየተደረጉ ነው። እነዛን እንቅስቃሴዎች መደረግ እንደሌለባቸው ለማስገንዘብ ነው ይሄ ሰልፍ የተደረገው። አባይ ጉዳይ አንድ ነን አንድ ነን ምንም አይነት ልዩነት ሲኖረን አባይ ጉዳይ አንድነን። እኔ ስሜ ዳዊት ጋላሰው ላምቦ ይባላል። የመጣሁት ከዋሽንግተን ዲሲ ነው። እንግዲህ አባይ ለዘመናት ሲዘፈንበት ነው የቆየው። ግን ሳንጠቀምበት ደለሉን ሁሉ ተሸክሞ ለግብፅና ለሱዳን ሲያስተላልፍ ነው የቆየው። ያንንም ደግሞ በቆራጥነት የኢትዮጵያ መንግስት እንዳይሰራ በሀገራችን የነበረው ሁኔታ እና የመንግስታት መለዋወጥም ችግር ፈጥሯል። አሁን ግን በሙሉ ኃይል የኢትዮጵያ ህዝብ ይህን ተሰርቶ ውሃውን በአግባቡ ለመጠቀም እያደረገ ያለው ጥረት ጥሩ ነው። አባይ የኢትዮጵያ ሕልውና ነው። ግን አሁን የዚህ የህዳሴ ግድብ ጉዳይ ህዝቡን ያነቃቃ ይመስለኛል። በዚህ ምክንያት ነው ተማሪዎች ከስንቃቸው የመንግስት ሰራተኞች ከደሞዛቸው፣ ነጋዴዎች ከገበያቸው፣ ሁሉም ሰው የተረባረበበት እና እዚህ ደረጃ ያደረሰው። ስለዚህ ከአሁን በኋላ ወደ ኋላ የሚልበት ሁኔታ የለም ብቻ አይደለም

Niye niye niye niye niye niye niye niye niye niye niye niye niye For she. yeah mere is roop mein ninja ninja ninja አብረን ስላመሸን በጣም ደስ ብሎናል፣ አድማጮቻችን። በነገ ዕለትም እንዲሁ በተመሳሳይ እንገናኛለን። ለአሁኑ ደናምሹልን እናመሰግናለን። i don't know what in your